የመብት ተከራካሪው ድርጅት ሂውማን ራይትስ ዋች እንደሚለው በኦሮሚያና በአማራ ክልሎች በተካሄደው ተቃውሞዎች ከ500 በላይ የሰው ሕይወት አልፏል፣ በሺዎቹ የሚቆጠሩም ታስሯል። ይህን ተቋም ጨምሮ ሌሎች የመብት ተሟጋች ድርጅቶች በአገሪቱ ይፈጸማል ያሉትን የመብት እሰትን ለማጣራትና ለመመርመር ጥያቄ ቢያቀርቡም ከኢትዮጵያ መንግስት ፍቃድ እንደተከለከሉ ገልጾ ነበር። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን በቅርቡም በአገሪቱ የተከሰቱትን ተቃውሞዎች ተከትሎ ተፈጸሙ የተባሉትን የግድያና የ የስራት ጉዳዮች በገለልተኛ አካል ለመመርመር ለኢትዮጵያ መንግስት ጥያቄ አቅርቦ ነበር። የኢትዮጵያ መንግስት መጀመሪያ ላይ ፈቃደኛ አለመሆኑን ቢገልጽም ባለፈው ሳምንት ለኮሚሽኑ በላከው መልስ ራሱ ገለልተኛ ምርመራ እንደሚያካሂድ አስታውቀዋል። የኢትዮጵያ መንግስት ስለሰጠው ምላሽ የተባበሩት መንግስታት የመብት ከፍተኛ ኮሚሽን ቃል አቀባይ ራቪና ሸምደሳኒ ለዶችቬሌ ሲያብራሩ እንዲህ ብለዋል። በእውነቱ ከሆነ የኢትዮጵያ መንግስት በኦሮሚያና በአማራ የተከሰተው ጉዳይ ላይ ገለልተኛ ምርመራ አካሂዳለው ማለቱን እንቀበለዋለን። ነገር ግን የተከሰተውን ግጭት ግምት ውስጥ በማስገባት እኛ የራሳችን ገለልተኛ ምርመራ እንድናካሂድ አሁንም ቢሆን እኛ ችግሮቹ ወደ ተፈጠሩባቸው ክልሎች መግባት እንድንችል መንግስትን እየጠየቀን ነው። የተባበሩት መንግስታትም አካባቢው ላይ በመድረስ ጉዳዩ እንዲመረምር የኢትዮጵያ መንግስት ጥሪ እንዲያደርግልን እንጠብቃለን። እንደሚታወቀው ብዙ የተባበሩት መንግስታት ተቋም በአዲስ አበባ ይገኛል። ግን በችግሩ የተጎዱት የኦሮሚያና አማራ ክልሎች መድረስ አንችልም። የኢትዮጵያ መንግስት የራሱን ገለልተኛ አካል አሰማርቶ ምርመራ እንደሚያካሄድ ቢገልጽም ከአሁን በፊት በተመሳሳይ ጉዳዮች ላይ ያካሄዳቸው ምርመራዎች መንግስት የሚፈልገውን ብቻ እንጂ የተከሰተውን እውነታ አላመላከተም በሚል የሚወቅሱ አልጠፉም። ስለዚህ አሁን የሚደረገው ምርመራ ምን ያህል ገለልተኛ ሊሆን ይችላል? ለምለው ጥያቄ ራቪና ሲመልሱ፣ ይህ ምርመራ ምን ያህል ገለልተኛ ሊሆን ይችላል የሚለው ጉዳይ ነው፣ በእርግጥ ብዙ ሰዎችን ያጨናነቀው። ምክንያቱም ሁኔታው በአገሪቱ በጣም አከራካሪ ስለሆነና በተከሰተው እውነታ ላይ የተለያዩ አመለካከቶች ስላሉ ነው። ሰዎች የሞቱትም ሆነ የቆሰሉት ቁጥር ብዛት ላይ አይስማሙም። በዚህ ሁኔታ ገለልተኛ የሆነ ምርመራ ለማካሄድ በሁሉም አቅጣጫ ያሉትን ተጎጂዎችም ሆነ ምስክሮች፣ እንዲሁም የደህንነት ኃይሉን ለማነጋገር ከየትኛውም የፖለቲካ ድርጅት ጋር ቁርኝነት የሌለ ቢሆን በጣም ይረዳል። የኢትዮጵያ መንግስት የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን ያቀረበውን ጥያቄ እስከ መጨረሻ ካልተቀበለ ኮሚሽኑ እርምጃ ይወስድ እንደሆነ ቃል አቀባይዋ ተጠይቆ ሲመልሱ፣ ለጊዜው ከኢትዮጵያ መንግስት ጋር በመነጋገር ላይ እንገኛለን። መግባት እንድፈቀድልን ግፊታችንን ቀጥለናል። እናም እንደሚፈቀድልን ተስፋ እናደርጋለን። አሁን ያለንበት ደረጃ እዚህ ላይ ነው። ከኢትዮጵያ የመንግስት ኮሚኒኬሽን ጉዳዮች ሚኒስቴር በኩል ተጨማሪ ማብራሪያ ለማግኘት ጥረት ብናደርግም በዚህ ወቅት የተቀናበረ መረጃ ስለሌላቸው ለጥያቄያችን መልስ ሊሰጡን እንዳልቻሉ ገልጾልናል። አንዳንድ የፌስቡክ ተከታዮቻችን ምርመራው በኢትዮጵያ መንግስት ነው መካሄድ ያለበት ሲሉ፣ ሌሎች ደግሞ የኢትዮጵያ መንግስት አጣራለሁ ማለቱ ማን የገደለውን ነው የሚያጣራው ወይም ዓለም አቀፉ ማህበረሰብ ጉዱን እንዳይሰማ ለጋሽ ሀገራትም ፊታቸውን እንዳያዞሩና ስልጣኑን እንዳያጣ የተቀየሰ ሴራ ነው የሚል አስተያየት ሰጥተዋል።